ሰማይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቻችን፣ እንደምናመሻችሁ እግዚአብሔር አምላካችን ለዘላለም እየተመሰገነ ይሁን። ያለፉትን ቀናት ሁሉ በያለንበት ስፍራ በሰላሙና በቸርነቱ ጠብቆ እንደገና ደግሞ በዚህ ይህች የአየር ሞገድ እንድንገናኝ ፈቃድ ሆኗል። ዛሬም እንግዲህ እንደተለመደው የነህሚያን መጽሐፍ ጥናታችንን እግዚአብሔር በረዳን መጠን አብረን እንቀጥላለን። እግዚአብሔር በእውነት ለእናንተም ለእኛም በረከቱን በዚህ በቃሉ አማካይነት እንደሚናገረን እምነታችን፣ እናንተም እስከ መጨረሻው ከእኛ ጋር እንደምትሆነው ተስፋ እናደርጋለን። ነገር ግን ወንጌል ለምን ይጠቅማል? ይህንን ጥያቄ የሚያነሱ ብዙ ሰዎች አሉ። አድማጮቼ ወንጌል ለምን ያገለግላል? ከፍ ያለው እንዲህ ይለናል፣ እስቲ እንስማዋ። ወንጌል ለሙታኑ፣ ወንጌል ለሽባው ሰው፣ ወንጌል ለሰለለ፣ ወንጌል ለጎባጣው፣ ወንጌል ለካህኑ፣ ወንጌል ለአስተማሪው፣ ወንጌል ለዲያቆናት፣ ወንጌል ለአገልጋዮት፣ ወንጌል ወንጌል አይደለም እንዴ? ወንጌል ታዲያ ከፍ ያለው እንደዘመረው ሁሉና እውነቱም ደግሞ መጽሐፍም እንደሚነግረን ወንጌል ለሁሉም ነው። ለአዋቂ፣ ላላወቀውም፣ ለታላቁም፣ ለታናሹም፣ ለማንም፣ ለፍጥረታት ሁሉ ወንጌል ያስፈልጋል። እስቲ ከፍ ያለውን ቀጥለን እንስማ ወንጌል ለግሪክ ሰው ወንጌል ለአሕዛብ ወንጌል ለየጎሳው ወንጌል ለተጠማው ወንጌል ለምስኪኑ ወንጌል ለሕፃናቱ ወንጌል ለአዋቂዎች ወንጌል ወንጌል ወንጌል ለፍጥረታት ወንጌል ወንጌል ወንጌል ለሁላችን ወንጌል ወንጌል ወንጌል ለምድራችን ወንጌል ለዘማዊው ወንጌል ላጭበርባሪው ወንጌል ላታላዩ ወንጌል ለወንበዴው ወንጌል ለታመመው ወንጌል ለታሰረው ወንጌል ለተናቀው ወንጌል ላትያተኘው ወንጌል ወንጌል ለፍጥረታት ወንጌል ወንጌል ወንጌል ለሁላችን ወንጌል ወንጌል ወንጌል ለምድራችን ወንጌል ለባለአገር ወንጌል ለከተማው ወንጌል ለደገኛው ወንጌል ለቆለኛው ወንጌል ለማይም ሰው ወንጌል ለተማረው ወንጌል ለሀብታሙ ወንጌል ለድሃው ሰው ወንጌል ወንጌል ወንጌል ለፍጥረታት ወንጌል ወንጌል ወንጌል ለሁላችን። አዎ ወንጌል ለሁላችንም ከፍ ያለው በዚህ ዝማሬ ስላገለገለን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግንሃለን። ለእኛ ለባሪያዎች ለልጆች ይህንን የእውነትን ወንጌል እነሆ ደግሞ በጌታ በኢየሱስ ክርስቶስ በኩል ወደ እኛ ይደርስ ዘንድ እግዚአብሔር ሆይ ይህንን ዕድል ስለ ሰጠህን ክብር ተመስገን። አቤቱ አምላካችን ሆይ ይህንን የወንጌል ድንቅ ብርሃን ያላዩ በጨለማ የሚመላለሱ ብዙ ሰዎች አሉ። ዛሬም በኀጢአት ዓለም ውስጥ የሚዳክሩ ብዙዎች አሉ። ዛሬም መንገዱ ወዴት ነው የሚሉ ብዙ ሰዎች አሉ። በኑሯቸው በመሥሪያ ቤታቸው፣ በዋሉበት ስፍራ ሁሉ በኑሯቸው ውስጥ ጥያቄ የተፈጠረባቸው ሕሊናቸው በጥያቄ እየተወጠረ ብዙ ሰዎች አሉ። የልጅህን የጌታ የኢየሱስ ክርስቶስን የማዳንን ወንጌል እግዚአብሔር አምላኬ ወደ ልባቸው በዚያም ሆነ በዚህ መንገድ ወደ እነርሱ እንድታደርስ ላንተ ምንም አይሳንህምና እባክ እነዚህን ሁሉ ከሞት ፈጥነ እንድትታደጋቸው እንለምንሃለን። አንተ በቅዱሳን መላእክቶች እግዚአብሔር አምላክ አማካኝነት ወደ እነዚህ ጌታዬ ሆይ ለሚጠፉት ሰዎች እባክ የማዳንህን ወንጌል እንድትልክላቸው እንለምንሃለን። ዛሬ እግዚአብሔር አምላኬ ሆይ መዳን የሚያስፈልጋቸው ወገኖቻችን በየስርቻው ተጥለው በየመንገዱ እግዚአብሔር ሆይ ወድቀው እነሆ ጌታ ሆይ ተስፋ የሚያደርጉትን አጥተው እንዲሁ ጌታ ሆይ የሚመላለሱ አሉ። ለእነዚህም ደግሞ አንተ መድኃኒት ነ ለእነዚህም ደግሞ አንተ ጌታ ነ እግዚአብሔር ሆይ ጌትነትን እንድትገልጥላቸው እንለምንሃለን። በዚህች ምሽት ልንማር ያልነውን ቃልህንም ደግሞ አንተ ከጸባወት መንፈስ ቅዱስን ልከ እንድታስተምረን እንጸልያለን በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ቢሆንም እንኳ ተደጋጋሚ ተቃውሞ ቢነሳም የቅጥሩ ሥራ ስለ መጠናቀቁ የሚያወሳውን ክፍል ከምዕራፍ ስድስት ከተመለከትን በኋላ ወደ ምዕራፍ ሰባት ተሸጋግረን ነህምያ ሕዝቡን ስለ መመዝገቡ መመልከታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፋችሁን እንደ ተለመደው ገለጥ ገለጥ አድርጋችሁ መጽሐፈ ነህምያ ምዕራፍ ሰባት ቁጥር ሁለትን አውጡ። መጽሐፈ ነህምያ ምዕራፍ ሰባት ቁጥር ሁለትን ተመልከቱ። ወዳጆቼ አንድ ጊዜ አንድ በቅርቡ የማያውቀው መጋቢ አንድ አይነት ሞራላዊ ኀጢአት ውስጥ ይወድቃል። አካባቢውን ለቆ ቢሄድም በሄደበት አካባቢም ይህ ውድቀት ይከተለውና ኀጢአቱ ይደገማል። ይሁን እንጂ ክርስቲያናዊ አስተምህሮው ትክክል ስለነበር ይለማመደው የነበረውን ኀጢአት ሰዎች ይህን ያህል ትኩረት አልሰጡትም። ብዙ ጊዜ የገሌ እምነት ትክክል ነውን ብለን እንጠይቃለን። ስለ ክርስቲያናዊ ባሕሪና ጠባይስ ምንድን ነው የምናስበው? ስለ ዘማዊና ሰካራም ክርስቲያን ምንድን ነው የምናስበው? ወዳጆች፣ አደገኛ ገንዘብን የማካበት ጥማት ስላላቸው ወገኖችስ ምን እናስባለን? ከእነዚህ ሰዎች ጋር ኅብረት ማድረግ ይኖርብናልን? ብዙ ጊዜ እንደዚህ አስባችሁ አታውቁምን? መሠረታዊ አስተምህሮን በተመለከተ ከአንድ አማኝ ጋር ያለንን ኅብረት ማቋረጥ ቢኖርብንም በዚያ ሰው ላይ ለመፍረድ ግን ምንም መብት የለንም። ሐዋርያው ጳውሎስ ለወጣቱ ሰባኪ ሲጽፍለት ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ከአመፅ ይራቅ ብሏል። ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አሥራ ዘጠኝን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር አሥራ ዘጠኝን ልብ ይሏል። ማን ከእግዚአብሔር እንደተወለደና ማን እንዳልተወለደ እኔም ሞንኩናንተ አናውቅም። ያን የሚያውቅ ጌታ ብቻ ነው። አይደለም እንዴ? ፈራጅ እግዚአብሔር ስለሆነ እኛ በማንም ላይ መፍረድ የለብንም። ማድረግ ያለብን ነገር ቢኖር በአጉል አካሄድ ከሚሄዱ አማኞች ጋር ያለንን ኅብረት ማቋረጥ ብቻ ነው። በቃ ከዚህም በላይ መናገር አልፈልግም። የኢየሩሳሌምን ቅጥር የሚጠብቁ ሰዎችን ብቻ ሳይሆን ነህምያ ዘማሪያንንም መድቧል። በሚቀጥለው ምዕራፍ ደግሞ ነህምያ የእግዚአብሔር ደስታ ኃይላችን ነው በማለት የተናገረውን እንመለከታለን። የምስጋና ኃይል የመንፈስ ኃይል ነው ማለት ነው ተከፍቷላችሁ። የምስጋና ኃይል የመንፈስ ኃይል ነው ማለት ነው። እንዲህም ሲባል ደግሞ በአምላካችን ሁል ጊዜ ደስ ሊለን ይገባል ማለት ነው። በዘመናችን ግን ደስታ ከቤተ ክርስቲያን ርቋል። እርግጥ ነው አብሮ ሲበሉና ሲጠጡ ሰዎች ደስ ይላቸዋል። የመጽሐፍ ቅዱስ ጥናት ግን ደስ አያሰኛቸውም ብዙ ጊዜ ወገኖቼ በቤተ ክርስቲያን ውስጥ ችግር የሚፈጥሩ ደግሞ እነዚህ መጽሐፍ ቅዱስን ማጥናት የማይፈልጉ ክርስቲያኖች ናቸው። እስቲ በዙሪያችሁ፣ በአካባቢያችሁ፣ በቤተ ክርስቲያናችሁ እንደነዚህ ዐይነት አይነት ያሉትን ሰዎች አጥብቃችሁ ተመልከቱ። ምንጊዜም ቢሆን ችግር ፈጣሪዎች ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ምሕረቱንና ቸርነቱን ይስጣቸው እንላለን። በኤፌሶን ምዕራፍ አምስት ቁጥር አሥራ ስምንት እንዲሁም ቁጥር አሥራ ዘጠኝ ጳውሎስ በመንፈስ የተሞላ ሕይወት ምን መምሰል እንዳለበት ሲናገር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊም ቅኔ የእርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይላል። ምንም እንኳ መናገር ብችልም መዘመር ግን እኔ አልችልም። ይሁን እንጂ ወዳጆቼ በልቤ ውስጥ መዘመር ይችላለሁ። ሕይወታችንን ጌታ ሲገዛው ልባችን በደስታ ይሞላል። ኦ በእግዚአብሔር ፈቃድ ስንሆን ከእርሱ ጋር ኅብረት ይኖረናል። ይህም ኅብረት ለደስተኛ ሕይወት ምክንያት ይሆናል። ከዚህ ከነህምያ መጽሐፍ እንደምንመለከተው ጠባቂዎችና መዘምራን ብቻ በቂ አልሆኑም፣ ሌዋውያንም ያስፈልጋሉ። ሌዋውያን የእግዚአብሔር አገልጋዮች ናቸው። እግዚአብሔር የሚያገለግሉትን ሰዎች ይፈልጋል ወዳጆቼ መጽሐፈ ምሳሌ ምዕራፍ አሥራ ስምንት ቁጥር አሥራ ስድስት መጽሐፈ ምሳሌ ምዕራፍ አሥራ ስምንት ቁጥር አሥራ ስድስት የሰው ስጦታ መንገዱን ታሰፋለታለች በታላላቆች ምሕረት ፊት ታገባዋለች ይላል እንድናገለግለው እግዚአብሔር ጠርቶን ከሆነ በዚያው ልክ መንገዳችንን ያሰፋልናል እንዲህም ማለት የምናገለግልበትን ስፍራ ያዘጋጅልናል ማለት ነው። እስቲ ቀደም ብዬ የሰጠኋችሁን ቅጥር ነህምያ ምዕራፍ ሰባት ቁጥር ሁለትን አብረን እንመልከት። ወንድሜን አናኒንና የግንቡን አለቃ አናንያን በኢየሩሳሌም ላይ ሾምኳቸው፣ እርሱም እውነተኛ ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ ይላል። አናኒ የነህምያ የሥጋ ወንድማ አይደለም፣ ልብ በሉ። ከዚህ ክፍል እንደምንመለከተው አናኒ የነህምያ የሥጋ ወንድሙ አይደለም። በመጽሐፈ ነህምያ መጀመሪያ ላይ እንደምንመለከተው ነህምያ በአርጤክሲስ ቤተ መንግሥት እያገለገለ በነበረበት ጊዜ ከወንድሞቹ አንዱ ወደ ኢየሩሳሌም ስለ ተመለሱ ቅሬታዎች አናወናር ነግሮት እንደ ነበር እናስታውሳለን። ይሁን እንጂ ከእስራኤላውያን አንዱ እንደ ማለት እንጂ ይህ ለነህምያ የነገረው ሰው የግድ የሥጋ ወንድሙ ነበር ማለታ አይደለም። አናኒ በኢየሩሳሌም ከነበሩ ባለ ሥልጣኖች አንዱ ሳይሆን አይቀርም። ከምዕራፍ አንድ እንደምንመለከተው በኢየሩሳሌም ስላለው ሁኔታ ለነህምያ የነገረውም እርሱ ሳይሆን አይቀርም። ስለሆነም ነህምያ ይህን ሰው በሚገባ ያውቀዋል ማለት ነው። ወንድሜን አናኒንና የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኳቸው በማለት የተናገረውም በዚህ ምክንያት ነበር። ለምን ለዚህ ኃላፊነት እንደ በቃ ሲናገር ደግሞ እውነተኛና ከሌሎቹም ይልቅ እግዚአብሔርን የሚፈራ ሰው ነበረ ይላል። ይህ ሰው የተማረ ወይም የዚህና የዚያ የመጽሐፍ ቅዱስ ኮሌጅ ምሩቅ እንደሆነ ሳይሆን ስለ ታማኝነቱና እግዚአብሔርን ስለ መፍራቱ ነው እየተነገረን። እንዲህ ስል ግን የተማሩ አገልጋዮች አያስፈልጉንም ማለት አይደለም ወዳጆች። ይሁን እንጂ ብዙ የተማሩ ሆኖም ክርስቲያናዊ ስነ ምግባር የጎደላቸው አገልጋዮች መኖራቸውን ደግሞ መዘንጋት የለብንም። እግዚአብሔር የሚፈልገው ታማኝነትን ነው። በአንደኛ ቆሮንቶስ ምዕራፍ አራት ቁጥር ሁለት በአንደኛ ቆሮንቶስ ምዕራፍ አራት ቁጥር ሁለት ጳውሎስ የታመነ ሆኖ መገኘት ይፈለጋል ይላል። ወገኖቼ ታማኞች ናችሁን? የቤተ ክርስቲያናችሁ መጋቢ የሚተማመንባችሁ ዐይነት ሰዎች ናችሁን? ሌሎች ክርስቲያን ወንድሞችና እህቶችስ ይተማመኑባችኋልን? ከታማኝነት ጋር ትምህርት በጣም አስፈላጊ ነው። ታማኝነት ከሌለበት ግን ትምህርት ብቻውን ዋጋ የለውም። ቁጥር ሦስትን ተመልከቱ። እኔም ይላል ነህምያ፣ እኔም ጸሐይ እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ እነርሱም ቆመው ሳሉ ደጆቹን ይዝጉ ይቆልፉም። ከኢየሩሳሌምም ሰዎች አንዳንዱን በየተራው፣ አንዳንዱንም በየቤቱ አንጻር ጠባቆችን አስቀምጦ አልኳቸው ይላል። ቁጥር ሦስትን ይመለከቷል። ወደ ከተማው የሚያስገባ ማንኛውም በር ሁሉ በቀንም ሆነ በሌሊት ይጠበቅ ነበር። ቢያንስ እያንዳንዱ ሰው የራሱን ቤተሰብ መጠበቅ ነበረበት ስለ ሆነም እግዚአብሔር እያንዳንዳችንን በቤተሰብ ኃላፊነት ይጠይቀናል ማለት ነው። ጌታ ኢየሱስ ለእናንተ የምነግራችሁን ለሁሉም ምላለሁ ትጉ ብሏል። ማርቆስ ምዕራፍ ዐሥራ ሦስት ቁጥር ሰላሳ ሰባትን ልብ ይሏል። የማርቆስ ወንጌል ምዕራፍ ዐሥራ ሦስት ቁጥር ሰላሳ ሰባትን በኋላ ተመልከቱ። የእያንዳንዱ አማኝ ዝንባሌ ይህን መምሰላ አለበት። ቁጥር አራትን ደግሞ አለፍ ብለን እናንብበው። ከተማዪቱም ሰፊና ታላቅ ነበረች፣ በውስጧ የነበሩ ሕዝብ ግን ጥቂቶች ነበሩ። ቤቶችም አልተሠሩም ነበር ይላል። በዚህ ወቅት በውስጥ የነበረው ግን ግንባታ ሁሉ አልተጠናቀቀም ነበር። አንዳንድ ጊዜ ሰዎች በግንባታ ሥራው ሲተጉ ሌላውን ነገር የሚዘነጉበት ጊዜም ነበር። ቅጥሩን እሰርተው ያጠናቀቁት በአንድ እጃቸው መሣሪያቸውን በሌላ እጃቸው ደግሞ ሴፍ ይዘው እንደ ነበር ማስታወስ አለብን። ይህንም ባለፈው ክፍለ ጊዜ ጥናታችን ተመልክተናል። እስቲ አሁን ደግሞ አለፍ ብለን ከቁጥር አምስት እስከ ሰባት ያለውን አንድ ላይ እናንብብ። አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ ቈጥራቸው ዘንድ በልቤ አደረገ። አስቀድሞ የመጡትን ሰዎች የትውልድ መጽሐፋቸውን አገኘው። በእርሱም እንደዚህ ተጽፎ አገኘው የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደየከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛሪያስ፣ ከራአምያ፣ ከነሐማኒ፣ ከመርዶኪዮስ፣ ከበለሳን፣ ከሜስጴሬት፣ ከበጓይ፣ ከናሁም፣ ከበአና ጋር መጡ ይላል። እዚህ ላይ የምንመለከተው የትውልዶች ዝርዝር ዕዝራ ምዕራፍ ሁለት ላይ ከተመለከትነው የትውልዶች ዝርዝር ጋር ተመሳሳይ ነው። በኋላ ዕዝራ ምዕራፍ ሁለትን ተመልከቱ። ለምንድን ነው የትውልዶችን ሐረግ መዘርዘሩ አስፈላጊ ሆኖ የተገኘው? መጽሐፍ ቅዱስ የጻድቅ መታሰቢያ ለዘላለም ይኖራል ይላል። መዝሙር መቶ አሥራ ሁለት ቁጥር ስድስትን ይመለከቷል። መዝሙር መቶ አሥራ ሁለት ቁጥር ስድስትን በኋላ ተመልከቱ። እግዚአብሔር እነዚህን ሰዎች ሁሉ አውቃቸዋለሁ። እኔ እነርሱን እንደማውቅ እናንተም እንዲሁ እንድታውቁ ፈልጋለሁ ለማለት ይመስላል። ዝርዝራቸውን በድጋሚ ማንሳት አስፈላጊ ሆነው ያገኘው። በዋሽንግተን ማለትም በአሜሪካ በሚገኘው ቢሮ ማንኛውም መረጃ በአስራ አምስት ኮፒዎች ተባስቶ እንደሚቀመጥ ሰምቻለሁ። እግዚአብሔር ደግሞ የራሱ ኮፒ ያለው። ወዳጆቼ፣ በመሠረቱ መጽሐፍ ቅዱስ ውስጥ የምናገኘው ጥቂት የትውልድ ሐረጎችን ዝርዝር ነው። ዘፍጥረት ምዕራፍ አርባ ዘጠኝ ዘፍጥረት ምዕራፍ አርባ ዘጠኝ የአሥራ ሁለቱን ነገድ እስራኤል ዝርዝር ያቀርባል። ሁለተኛ ሳሙኤል ሀያ ሦስት ሁለተኛ ሳሙኤል ምዕራፍ ሀያ ሦስት ደግሞ የዳዊት ታላላቅ ሰዎችን ዝርዝር ያቀርባል። የአንደኛ ዜና መዋዕል የመጀመሪያዎቹ ጥቂት ምዕራፎች ደግሞ የአንደኛ ዜና መዋዕል የመጀመሪያዎቹ ጥቂት ምዕራፎች ደግሞ የጥቂት ሰዎችን ዝርዝር ስም ያስቀምጣል። ነህምያ ምዕራፍ ሦስት ሌላ ዝርዝር ያቀርባል። ከዚህ እንደምንመለከተው ማለት ነው። ሮሜ አስራ ስድስትም ሮሜ ምዕራፍ አስራ ስድስትም እንዲሁ የራሱን የስሞች ዝርዝር ይዟል። ዕብራውያን ምዕራፍ አስራ አንድ ደግሞ ዕብራውያን ምዕራፍ አስራ አንድ ደግሞ የእምነት ሰዎችን ዝርዝር አቅርቧል። እነዚህ ሰዎች በሙሉ በበጉ የሕይወት መጽሐፍ ተመዝግቧል። እግዚአብሔር ይክበር ይመስገን። ቁጥር ዐሥራ ሰባት ደግሞ እንዲህ ይነበባል የአዝጋድ ልጆች ሁለት ሺህ ሦስት መቶ ሀያ ሁለት ይላል። አዝጋድ ወደ ባቢሎን ተወስዶ ከነበሩ ምርኮኞች ውስጥ አንዱ ነው። ልብ በሉ አዝጋድ ወደ ባቢሎን ተወስዶ ከነበሩ ምርኮኞች ውስጥ አንዱ ሰው ነው። በሰባውና በቀሪዎቹ ዓመታት ዘሮቹ ተባዝተው ሁለት ሺህ ሦስት መቶ ሀያ ሁለት ደርሰዋል። ልብ በሉ በሰባውና በቀሪዎቹ ዓመታት ዘሮቹ ተባስተው ያዝጋድ ዘሮች ማለቴ ነው ሁለት ሺህ ሦስት መቶ ሀያ ሁለት ደርሰዋል። ዛሬ ወደ ምድረ እስራኤል ብቅ ብላችሁ ለእያንዳንዱ ሰው አንተ እኮ እስራኤላዊ አይደለህም ብትሉት እኔ እኮ ያዝጋድ ዘር ነኝ በማለት የትውልድ ሐረጉን ሊዘረዝርላችሁ ይችላል። ዛሬ ግን አንዳንድ ሰዎች የእግዚአብሔር ልጅ እንደሆንኩ አስባለሁ የሚል በእርግጠኝነት ላይ ያልተመሠረተ ነገር ይናገራሉ። ወገኖቼ ከእግዚአብሔር ለመወለዳችሁ እርግጠኞች መሆን አለባችሁ። አንደኛ ዮሐንስ ምዕራፍ አምስት ቁጥር አሥራ ሁለት አንደኛ ዮሐንስ ምዕራፍ አምስት ቁጥር አሥራ ሁለት ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል። ኢየሱስ ክርስቶስን አዳኛችሁ አድርጋችሁ ተቀብላችሁ ከሆነ ልጁ አላችሁ። ልጁ ካላችሁ ደግሞ ሕይወትን አግኝታችኋል። እርሱ የሚነግራችሁን የማትቀበሉ ከሆነ ውሸታም አድርጋችሁታል። እምነታችሁን በክርስቶስ ላይ አድርጋችሁ ከሆነ ግን ወዳጆቼ፣ በእግዚአብሔር ቃል ሥልጣን መሠረት ሕይወት አላችሁ ማለት ነው። ይህንንም እግዚአብሔር ይመዘግበዋል። ዛሬ ይህ ቃል ይህ እውነት የሚያስፈልገው ለአንድና ለተለየ ቤተ ክርስቲያን አይደለም። ለካቶሊክ ብቻም አይደለም ለኦርቶዶክስ ቤተ ክርስቲያን ብቻም አይደለም። ለሙሉ ወንጌል ቤተ ክርስቲያን ብቻም አይደለም። ወይንም ደግሞ ለመካነ ኢየሱስ ቤተ ክርስቲያን ብቻም አይደለም። ለማንኛውም ትውልድ ለእግዚአብሔር ሰው ያስፈልገዋል። ልጁ ያለው ሕይወት አለው። እስቲ አለፍ ብለን ነህምያ ምዕራፍ ሰባት ቁጥር ስልሳ አንድን ደግሞ ላንብብላችሁ ከልተሜላ ከቴላሬስ ከኪሩብ ከአዳን ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም ይላል። እነዚህ ሰዎች እስራኤላዊ ለመሆናቸው ማስረጃ ማቅረብ አልቻሉም። እስራኤላዊ እንደሆን እናስባለን፣ ምናልባት እስራኤላዊ ሳንሆን አንቀርም ከማለት ያለፈ ነገር ማቅረብ አልቻሉም። ይህ ግን እስራኤላዊ ሊያደርጋቸው አልቻለም። እስራኤላዊ ለመሆናቸው አስተማማኝ ማስረጃ ማቅረብ አልቻሉምና እንደ እስራኤላዊ አልተቈጠሩም። እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኝም፣ ከክህነትም ተከለከሉ ይላል። ቁጥር ስልሳ አራትን ልብ ይሏል። የትውልድ አረጋቸውን ቈጥሮ ማስረዳት አልቻሉም። ወገኖቼ፣ መዳን ብቻ ሳይሆን መዳናችሁን በሚገባ ልታውቁት ይገባል። አተይርሳታም በኡሪምና በቱሚም የሚፈርድ ካህን እስኪነሣ ድረስ ከተቀደሰው ነገር አትበሉም አላቸው ይላል ቁጥር ስልሳ አምስትን ይመለከቷል። በዚያ ዘመን ካህኑ ከሌሎች የሚለየው ደረቱ ላይ በሚያደርገው ኡሪምና ቱሚም ነበር። ልብ በሉም። በዚያን ዘመን አንድ ካህን ከሌሎች ሰዎች የሚለየው ደረቱ ላይ በሚያደርገው ኡሪምና ቱሚም ነበር። ኡሪምና ቱሚም ካህኑ የእግዚአብሔርን ፈቃድ የሚያውቅበት ነገር ነበር። ዛሬ ግን ወዳጆቼ የእግዚአብሔርን ፈቃድ የምናውቀው የእግዚአብሔር ቃል በሆነው በመጽሐፍ ቅዱስ ነው። ይህ የዘላለም እውነት ነው። የእግዚአብሔርን ፈቃድ የምናውቀው የእግዚአብሔር ቃል በሆነው በመጽሐፍ ቅዱስ ነው። ሌላ መዝገበ ቃላት ማገላበጥ አያስፈልገንም። የዘላለም ሕይወት እንዳለን የሚነግረንም መጽሐፍ ቅዱስ ብቻ ነው። በቃ ከዚህ በላይ ጨምሬ ለመናገር አልፈልግም። ቁጥር ሰባ ሦስትን ተመልከቱ። ካህናቱና ሌዋውያኑም በረኞቹና መዘምራኑም ከሕዝቡም አያሌዎቹ ናታኒምም እስራኤልም ሁሉ በከተሞቻቸው ተቀመጡ ይላል። ይህ የምዕራፉ መደምደሚያ ነው። በአሁኑ ጊዜ ወዳጆቼ እስራኤላውያን በራሳቸው አገር ውስጥ ናቸው። በነህምያ መሪነት ታላላቅ ሥራዎች ተከናውነዋል። ይሁን እንጂ ሥራው አላለቀም። ገና ብዙ የሚሠራ ነበረ። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። ዛሬም እግዚአብሔር ከእኔና ከናንተ እንደ ነህሚያ ይህንን ብርቱ ሥራ ይፈልጋል። ዛሬ የእግዚአብሔር ቤት ሥራ የሚሠራበት በብዙ አቅጣጫ አለ። በሌላ ጐኑ ፈርሶ፣ በሌላ ጐኑም ተዳክሞ፣ በሌላ ጐኑም ደግሞ ዘሞ ሊገኝ ይችላል። እናንተ በምን በኩል ቆማችኋል? እግዚአብሔር እያንዳንዳችንን ይርዳን። የእሱም ቤት የምናጸዳ የእሱን ቤት የምንገነባ የእሱን ቅጥር የምንሠራ ሰዎች አድርጎ እግዚአብሔር በምሕረቱና በቸርነቱ በኀይልና በጥበቡም ደግሞ በመንፈስ ቅዱስ ይሙላን። እግዚአብሔር ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ምሽት ጥናታችንን እዚህ ላይ እናበቃለን። ትምህርቱን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን እጻፉልን። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት እላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችን እና በዋትሳፕ ልታገኙን ትችላላችሁ።